የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ የዛሬ ህዳር 16 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ትውልደ ኢትዮጵያዊ ዲዛይነርና የንግድ ሰው እንግዳ ይዘናል። ስሜ አባይሾ ይባላል። የዛፍ መስራች ነኝ። እዚህ ዋሽንግተን ዲሲ ውስጥ የእውቅና ሽልማት ተቀብላለች፣ አብራት ታመሻለች። ከተስፋ ማህበረሰብ አቀፍ ቱሪዝም ተቋም ስለ ስራቸው የሚነግሩን ሌላ እንግዳ አለን። በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከሁለት ሺህ በላይ ወጣቶች ተጠቃሚ ናቸው።

እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና የደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናስደምጣችሁ። ከዜናዎቹ ጋር ተመልሰን ወደ እናንተ መተናል። የሶማሌያ ክልል ገዢ ፓርቲ ሶዴፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑና አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። የሀረሪ ብሔራዊ ልግም በውህደቱ አጀንዳ ዙሪያ በአሁኑ ሰዓት እየመከረበት ነው ተብሏል። በፓርቲው ምክትል ሊቀመንበርና አቶ ሙስጠፌ መሀመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሀሳቡን በሙሉ ድምጽ መቀበሉን ፓርቲው አስታውቋል። አድማጮች የዚህን ዘገባ ዝርዝር ከዜና በኋላ በሚኖረን ጊዜ እናስደምጣችኋለን። ተከታዩ ዜናችን አህጉረ አፍሪካ ውስጥ ሲካሄድ የመጀመሪያ የሆነው የጾታ እኩልነት ላይ የሚያተኩረው ግሎባል ጀንደር ሰሚት ትላንት ሰኞ፣ ሩዋንዳ ዋና ከተማ ኪጋሊ ላይ ተከፍቷል። የአፍሪካ ልማት ባንክ ከሩዋንዳ ከካናዳ መንግስትና ከሌሎችም አህጉርና ዓለም አቀፍ ድርጅቶች ጋር በመተባበር ባዘጋጀው የሶስት ቀናት ጉባኤ መክፈቻ ላይ የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ የጾታ እኩልነትን እውን ማድረግ የሁሉም ሰው ኃላፊነት እንደሆነ አሳስበዋል። ኢትዮጵያ ባለፈው የአንድ ዓመት ተኩል ጊዜ ሴቶችን በማብቃት ረገድ ያስመዘገበችው ክንዋኔ የፖለቲካ ፈቃደኝነትን ካለ ተአምር የፖለቲካ ፈቃደኝነት ካለ ተአምር ሊሰራ እንደማይችል አሳይቷል ብለዋል። የዋይት ሀውስ ቤተ መንግስት አማካሪ የነበሩት ዶናልድ መኬገን በፕሬዚዳንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ በሚካሄደው ምርመራ ከተወካዮች ምክር ቤት የቀረበላቸውን መጥሪያ አክብረው እንዲገኙ አንድ የዩናይትድ ስቴትስ ፌዴራል ዳኛ ትላንት ማታ በይኗል። ፕሬዚዳንት መኬገንም ሆነ ሌሎች የቀድሞውና የወቅቱ የዋይት ሀውስ ባለስልጣኖች ቃላቸውን እንዳይሰጡ የማገድ ስልጣን የላቸውም ብሏል ዳኛ ኬታንጂ ብራውን ጃክሰን። የትራምፕ አስተዳደር የጃክሰንን ብይን ይግባኝ ለማለት አቅዷል ምክንያት ጊዜያዊ እገዳ ካልተደረገባቸው በስተቀር ከተወካዮች ምክር ቤት የቀረበላቸውን መጥሪያ እንደሚያከብሩ መግለጻቸውን ጠበቃቸው ተናግረዋል። በምክር ቤቱ አባላት ፊት ቀርበው ቃላቸውን ከመስጠት ከተቆጠቡት ባለስልጣናቶች መካከል የውጭ ጉዳይ ሚኒስቴር ማይክ ፓምፔዮ፣ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተንና ተጠባባቂ የዋይት ሀውስ ጽፈት ቤት ኃላፊ ሚክ መልቫኒ ይገኙባቸዋል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት በፔንታገን ማለትም በመከላከያው ሚኒስቴር ስለተደረገው የአመራር ለውጥ ሌላ እርስ በርሱ የሚቃረን ትርክት አሰምተዋል። ኢራቅ ውስጥ እስላማዊ መንግስት ነኝ በሚለው ቡድን ላይ ውጊያ ይካሄድበት በነበረበት ወቅት የወታደራዊ ምግባርን የሚጻረር ተግባር ፈጽመዋል ተብሎ የተከሰሱት የኔቪ ሲል ባልደረባን በመደገፍ ስለወሰዱት እርምጃዎች ተከላክለዋል። የተከሳሹ ኔቪ ሲል ኤድዋርድ ጋሊገር ጉዳይ በቦርድ እንዲሰማ ተይዞ የነበረውን እቅድ የመከላከያ ሚኒስቴር ማርክ ኤስፐር እንዲሰርዙት ባለፈው እሁድ ማዘዛቸውን ፕሬዚዳንቱ ተከላክለዋል። ከሁለት አመታት በፊት በኢራቅ በነበሩባቸው ወቅት የቆሰለ እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ተዋጊን ገድለዋል በሚል ክስ ጋሌገርግ በወታደራዊ ችሎት ፊት ቀርበው በነጻ ተለቀዋል። ነገር ግን ከእድሜ በታች ከሆነው ተዋጊ አስክሬን ጋር ፎቶግራፍ ተነስተዋል በሚለው ክስ ጥፋተኛ ናቸው ተብለው ስልጣናቸው ተቀንሷል። ፕሬዚዳንት ትራምፕ ታዲያ ጣልቃ ገብተው ስልጣናቸውን፣ ደሞዛቸው እንዲመለስላቸው አዘዋል። በመከላከያው ሚኒስተርና አንዳንድ የባህር ኃይል ባለስልጣኖች ግን ተከሳሹ አሁንም ቢሆን በባህር ኃይል ቦርድ ፊት መቅረብ አለባቸው ይላሉ። ሆንግ ኮንግ ውስጥ ባለፈው እህድ በተካሄደው ምርጫ ተቃዋሚው ወገን ዘጠና ከመቶ የምክር ቤቱን መቀመጫ ማግኘቱ የሚታወስ ነው። የከተማይቱ መሪ ኬሪ ላም ታዲያ በአስተዳደራቸውና በዴሞክራሲ ደጋፊዎቹ ተቃውሞ በነበራቸው አያያዝ ላይ አለመርካትን የሚያንጸባርቅ ሊሆን ይችላል ብለዋል። ላም አያይዘውም መራጮች በአስተዳደር ጉድለት ላይ ያላቸውን አመለካከት ገልጸዋል ካሉ በኋላ ኃይል አዘል የተቃውሞ ሰልፍ እንዲያበቃም ጥሪ አቅርበዋል። የተቃውሞ መንስኤ በሆኑት ጉዳዮች ላይ ህዝባዊ ውይይት እንዲካሄድ በድጋሚ ጥሪ አድርገዋል። ተጨባጭ የሆነ የማስተካከል እቅድ ግን አላቀረቡም። ባለፈው እሁድ በተካሄደው ምርጫ የዴሞክራሲ ደጋፊ ወገን ከ18 የወረዳ ካውንስሎች 17ቱን ጨብጧል። በፊት ግን ምንም አልነበረውም። ይህም በቤጂንግ አያያዝ ላይ ያለውን ተቃውሞ ያመላክታል ተብሏል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቪ ፕሮግራሞች ጋር አብራችሁ ምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ ለቀ በቀዳሚነት የያዝነው የፖለቲካ ጉዳይ ወደ ሶማሌ ክልል ነው የሚወስድን የሶማሌ ክልል ገዢ ፓርቲ ሶዴፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀሉ ወስኗል። አዲስ ቸኮል በፓርቲው ምክትል ሊቀመንበር አቶ ሙስጠፌ መሐመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሀሳቡን በሙሉ ድምፅ መቀበሉን ፓርቲው አስታወቀ። የፓርቲው ማዕከላዊ ኮሚቴ አባልና የሶዴፓ ጽህፈት ቤት ኃላፊ አቶ መሐመድ ሻሌ የውህደት ሀሳቡን ስለተቀበሉበት ምክንያት ለጋዜጠኞች በሰጡት መግለጫ እንዲህ ብለዋል። የአዲሱ ውድ ፓርቲ የፍድሪ ህገ መንግስትን፣ የብሄር ብሄር ብሔረሰቦችን መብት የሚያጠናክር መሆን መላሉበት ኤብን የሚደራጀውን ፖለቲካ ፕሮግራሙን መተራ ደንቡን የብሄር የብሔር ብሔረሰቦችና የራስን በራስ የማስተዳደር እና የራስን ራስን ብድር መወሰን የምለው መብት ማያሻማ መሆኑ ማረጋገጥ፣ የሶማሊኛ ቋንቋ የፓርቲው ቋንቋ የሚሰራበት ቋንቋ ሶማሊኛ ቋንቋ እንደሆን፣ እንደውም በአገር አቀፍ ደረጃ ፓርቲው ሶማሊኛ ቋንቋን የሚሰራበት ቋንቋዎች አንዱ እንዲያደርግ የነበረው የሶዴፓ አደረጃጀት እንዳይፈርስና አዲሱ ውህድ ፓርቲ እንደሚቀላቀል የህዝብ የውክልና ጉዳይም ጥያቄም ነበር። ይህ ሁሉ መሰረት በማድረግ የፓርቲው ፖለቲካ ፕሮግራም ደግሞ የህዝቡን አኗኗር ዘይቤ ያገናዘብ መሆን አለበት፣ አካታች የፖለቲካ የዲሞክራሲ እና የኢኮኖሚ እና የልማት መሆን አለበት የሚል ከሚል አኳያ ነው። በተለይ ወደ ኋላ የቀሩ አካባቢዎች እና አርብቶ አደር አካባቢን ያገናዘብ መሆን አለበት የሚል መስፈርቶቹ ማስቀምጦ ነበር። በዚሁ መሰረት መስፈርቶቹ ተካቷል ወይ የሚል ውይይት ነው የተደረገው። ባደረግነው ጥልቅ ውይይት አጠቃላይ የፓርቲው አንደኛ የሶሻል ቪዥን የሚታገላቸው ጀምሮ ከዚ በፊት ውግና ነበር የአርሶ አደር ነበር አቤታዊ ዲሞክራሲም አሁን በአዲሱ ውህድ ፓርቲ የአርብቶ አደር እንደሚታገል በቴክ አስቀምጠዋል። ፓርቲው የኢትዮጵያ ፌዴራዊ ሥርዓትን ይበልጥ ሊያጠናክርና ትክክለኛ ፌዴራሊዝም እንዲሰፍርን እንደሚታገል በግልጽ አስቀምጠዋል። ሌሎች የምነሱ ጥያቄዎችን በህግ መንግስትም ዙሪያ በህገ መንግስታዊ በኩል ብቻ እንደሚፈቱ በግልጽ አስቀምጠዋል። ስለዚህ የራስን በራስ ድልም የመወሰን የማስተዳደር በቋንቋ መማር ለሃይማኖት ነጻነት ማግኘት በራስ ባህልና ማንነት መኩራት የሚለውን ነገር የህገ መንግስታዊ መብቶችን ይብልጥ እንደሚያጠናክር በግልጽ ተቀምጧል። የፓርቲ መሪዎችና ሴቶችም ስናይ ደግሞ አካታች፣ የአርብቶ አደርን ህይወት ያገናዘበ በስፔሲፊካ ላይ ኮምፕሬንሲቭ ዲቨሎፕመንትና ኢንቴግሬቲቭ ዲቨሎፕመንት ለሚያካሄድ በግልጽ ተቀምጧል። በዲሞክራሲ አካባቢ ስታይ ደግሞ በተባበረ ድምፅም በአብላጫም ድምፅም እንደሚጠቀም ፓርቲ አስቀምጠዋል። የስብጥር ውክልናና አናሳ ቁጥር ያላቸውና ብሄዞችም ኮስደ እንደሚያደርግ በውሳኔ ያሰጣት። በሶሻል ልማት በኩልም ሁሉም ነገር ያካትትና ሙሉ ህዝብን ያገናዘበ መሆኑን ተወያይተንበታል። መተዳደሙን ብናይ ከስያሚ ዋንካል ስታይ በፊት የነበሩ አንዳንድ ውጅብሮችም ተፍቶ የሱማሌ ክልል የፕሮስፐርቲ ቅርንጫፍ የፕሮስፐርቲ ፓርቲ ቢሮ እንደሚሆን አጠቃላይ አደረጃጀቱም ለዚህ አባል እንደሚሆን በክልል ደረጃ ደግሞ አስተባባሪ ኮሚቴና የተለያዩ ኮንፈረንሶቹና የተለያዩ ፓርቲ መዋቅሮች እንደሚኖሩ በክልል ምደቦችም በክልሉ አስተባባሪ ኮሚቴ እንደሚፈጸም በግልጽ አስቀምጧል። ስለዚህ ከዚህ ሰፊ ውይይት በኋላ የሰደ ስራ አስፈጻሚ ይህን ያስቀመጥነው መስፈርቶቹን ያማከለና ያካተ ስለሆነ ውህደቱን በሙሉ ድምፅ አስድቋል። በነገ ዕለት የስራ አስፈጻሚ ውሳኔ ለፓርቲ ማዕከላዊ ኮሚቴና ጠቅላላ ጉባኤ ቀርቦ የመጨረሻ ውሳኔ ተላለፍበታል ተብሎ ይጠበቃል። በተያያዘም የሀረሪ ብሔራዊ ሊግ ከትላንትና ጀምሮ በብልጽግና ፓርቲ ፕሮግራሞችና የውህደት አጀንዳ ላይ እየመከረ ይገኛል። የውህደት ሀሳቡ ላይም ዛሬ ምሽት ወይም እስከ ነገ ድረስ ውሳኔ ላይ እንደሚደርሱ በጉባኤው ተሳታፊ የሆኑ አመራር ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባውን እናመሰግነዋለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ከኢትዮጵያ አስጎብኚዎች ማህበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከነዚህ መካከል አንዱ የሆነው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደቶችን አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማህበረሰብ አባላት እንዲከናወን በማድረግ ረገድ ፈርቀዳጅ ሆኖ ይመደባል። ከተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ የሆነው አቶ ግርማቸው አለባቸው እንደሚሉት በሺዎች የሚቆጠሩ የማህበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል። ያደጋችሁበት ሜዳ፣ ተራራ፣ ሸንተረር ደስታና ሀዘን የተጋራችሁበት የአብሮነት ትዕይንት እኖርንበት የተለመደ ህይወት መልክ ነው። አገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የአይንም የልብም መስህብ ነው። እናሳየው እንዳልኩህ፣ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱን ሁሉ ያካተተ ጉብኝት ነው። ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቅደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ አስር ዓመት ደፍኗል። የመጀመሪያ ሳይታችንን መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቨሉሽን ከመምጣቱ በፊት ሊኖሩ የነበሩትን የአኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጡ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው። ግርማ አለባቸው ተወልዶ ያደገው በዓመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማኅበረሰቡ በቀጥታ ያለመጠቀሙ ነገር ያሳሰቡ ይመስላል ግርማ። ለዛም ነው በሕግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል ይወስድ ነው። ግርማ ዛሬ የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የዓይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው። የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ ወይም የእንግዳ ማረፊያዎች ማለት ነው። እነዚ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። እስከ አራት መቶ እስከ ሁለት መቶ እንደየሁኔታው ሃውስ ሆልዶች ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን እራሳቸው ነው የሚያስተዳድሩት። ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም በዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች በዚህ አስር የተሻለ ለፈረንጅ ትንሽ ቀረብ ያለ አመጋገብ ስነስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድን ነው የሚሆነው እንደዛ ካደራጀም በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላያ የሚባል አለ። ምንጊዜም የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማብሰያ ቦታ ላይ ሴቶች ብቻ ሰላሳ አምስት እስከ አርባ ሴቶች ሊሆን ይችላሉ ይደራጁና እዛ ምግብ ያቀርባሉ። በዋነኝነት በአማራ ክልል ሰሜን ወሎ አካባቢ እና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ ስልሳ በመቶ ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በስካሁኑ የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል። ትምህርት ቤት ያሰሯሉ። ለትምህርት ቤት ግብአት የሚሰጧሉ አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተክላሉ። ከዚህ ከሚያገኙት ገቢ ማለት ነው። እዚህ የማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ አርባ እየደረስ እየወጡም እንደገና አዲስ እያስገባል አሁን አስራ ስድስት አለ ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ። በሶስት በአራት ወረዳዎች አስራ አንድ መዳረሻ ቦታዎች ዋና የማደሪያ ቦታዎች አሉ። ስድስት የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ አስር ሺህ ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቅደም የሚሰሩት ያልኩ በምግብ ማብሰል እና በመንገድ መሪነት ነው ወጣቶች የሚጠቀሙት እና በእነዚህ ደረጃ ስናየው ከሁለት ሺህ በላይ ወጣቶች ተጠቃሚ ናቸው። ኢትዮጵያ ውስጥ አሁንም አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው፣ ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል። ተጽዕኖ አለው። ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምስራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው አሁን በአሁኑ ሰዓት በተፈጥሮም ግን ይሄ የቱሪስት ክስተቱ የሚጨምርበት ወራቶች ናቸው እነዚህ ከኛ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታውን ምኑም ሁሉም ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ ጥርም አለ እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል። አሁን ኢትዮጵያ ውስጥ ከሁለት መቶ በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኞች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን ያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል። ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪዮ ነው። ቀጣዩ ዘገባ በአዲስ አበባና በዋሽንግተን መካከል የንግድ ስራን የምታከናውን ወጣት ዲዛይነር ዲዛይነርን የተመለከተ ዘገባ ነው ጽዮን ግርማ ዝርዝሩን ትነግረናለች ስሜ አባይ ሾዝ ይባላል የዛፍ መስራች ነኝ አባይ በ በአስራ አንድ አመቷ የአሜሪካን ቤተሰቦቿን ተቀላቅላ ቴክሳስ ውስጥ ብታድግም አማርኛን በሚገባ ትናገራለች ምክንያቱም አሳዳጊዎቿ ከሀገሯ ጋር ያላትን ቁርኝት እንዳይቋረጥ ከፍተኛ ጥረት ያደርጉ እንደነበርም ትገልጻለች ለቃለ ምልልስ ሲሆን ግን ሀሳቧን ለመግለጽ እንደምትቸገር ነግራኝ ለሙከራ ብለን ቃለ ምልልሳችንን በአማርኛ ይጀመር ነው። ወሎ አዲስ የት ተወለድሽ? ለሚለው የመጀመሪያ ጥያቄ ወሎ አዲስ አበባ አለችኝ። መሳሳቷ ሲገባት ደግሞ መቀጠል አቃታት። አንቺ እንደ ሳቅሽብኝን ምን ያህል ሰው ሊስቅብኝ እንደሚችል ታያለሽ። ማሾፊያ ነው የምሆነው ይቅርብኝ አለችና በእንግሊዝኛ ቀጠለች። የተወለድኩት ሰሜን ኢትዮጵያ ወሎ ውስጥ ነው። ከዛ በጣም ትንሾኜ አዲስ አበባ ገባው። ብዙውን የልጅነት ጊዜን አዲስ አበባ ሕጻናት ማሳደጊያ ውስጥ ነው ያሳለፍኩት። እስከ 11 ዓመቴ ድረስ ኪዳነ ምረት የካቶሊክ ህጻናት ማሳደጊያ ውስጥ አደግኩኝ። ከዛም በጣም ጥሩ በሆኑ አሜሪካዊ ቤተሰቦች በጉዲፈቻ ወደ ዩናይትድ ስቴትስ ቴክሳስ መጣው። ከዛም ቴክሳስ ውስጥ አደገች፣ በኢኮኖሚክስ ትምህርት ተመረቀች። ነገር ግን ህልሟ ኢትዮጵያ ተመልሳ መስራት በመሆኑ በ2007 ዓ.ም ወደ ኢትዮጵያ ተመልሳ በቆዳ ምርቶች ላይ የሚሰራ ድርጅት አቋቋመች። ፍላጎቴና በቆዳ ምርቶች ላይ ያለውን እድል የመጠቀም ጥምር ሀሳብ ነው። ይህን እንዳደርግ የገፋኝ የአገሪቱን ሀብት በመጠቀም ለሰዎች የስራ እድልን መፍጠር ግብ አድርጌን የተነሳሁት። ከዛም ዛፍ የተሰኘን አማርኛ ስም ለድርጅቷ በመስጠትና ለዓለም አቀፍ ገበያ የሚሆኑ ጥራት ያላቸው ቦርሳዎችን በማምረት ስራዎቿን በአዲስ አበባና በዋሽንግተን መካከል አድርጋ መስራቷን ቀጠለች። አዲስ አበባ ላይ 18 ሰራተኞች ያሉት የማምረቻ ቦታ ከፍታ፣ ዋሽንግተን ዲሲ ውስጥ ደግሞ ናሽናል ሃርቫር በተባለ ቁልፍ ቦታ ላይ መሸጫ ሱቅ ከፍታ መነገድ ጀምራለች። የድረገጽ ንግድንም አካታለች። ሁሉም ሙሉ በሙሉ በቆዳ የተሰሩ ምርቶች ናቸው። ከዚህ በተጨማሪ ደግሞ ከሌሎች አፍሪካዊ ዲዛይነሮች ጋር በመተባበር እንደ ኬንያና ሴኔጋል ካሉት ጋር ማለት ነው፣ ጫማዎችና የናይለን የአንገት ልብሶችን ማዘጋጀት ጀምረናል። የዛፍ መስራቿ አባይ ሹልስ ህልሟ አሁን ካለችበት የተሻገረ ነው። ከኢትዮጵያ ቆዳ ጥለትና ቀንድ አዋተው የሚሰሩትን ምርት የበለጠ በዓለም አቀፍ ገበያ በማሳካት ለሌሎች ብዙ ኢትዮጵያውያን የስራ እድል ለመፍጠር አቅዳለች። ባሳለፍነው ቅዳሜ መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና ከዘጠኝ ዓመታት በፊት በወጣቶች ተመስርቶ አሁን ዩ ኢትዮጵያን ፕሮፌሽናልስ የእናንተው የኢትዮጵያ ባለሙያዎች ማለት ነው። በሶስት ዘርፎች የእውቅና ሽልማት ሰጥቷል። ውድድሩና የእጩ ጥቆማ የተደረገው በድረገጽ ላይ ሲሆን፣ አባይ የዚህ እጩ ነበረች። ሽመልስ መኮንን ከመስራቾቹ አንዱ ነው። ኢመርጂንግ ፕሮፌሽናል ኦፍ ዘየር ምንድን ነው? በሙያቸው ውስጥ እያመረቀ ያለ ስራ እየሰሩ አሉ፣ ወደፊት ደግሞ የበለጠ ስራ ይሰራሉ የሚባሉ ሰዎችን የምንሸልምበት ዘርፍ ነው። በዛም ሶስት ሰዎች ታጭተዋል። አንደኛዋ ረዴት ተክስት ትባላለች። ኢትዮጵያን ዲያስፖራ ፌሎሽፕ የሚባል ኦርጋናይዜሽን የዛ ፋውንደር ነች። ሁለተኛዋ አባይ ሹዝ ትባላለች። ዛፍ ባግስ ስንካወቃቸው እዛ ፋውንደር ነች። ሶስተኛው ደግሞ ማቴዎስ መስፍን ይባላል። አይ ካውንስል የሚባለው አሜሪካን ሀገር ለወጣቶች ስኮለርሽፕ ግል የሚያመቻቸው ኦርጋናይዜሽን የዛ መስራች ነው እና ሶስቱ ናቸው በዚህ ዘርፍ። ለመጨረሻም አባይ በዚህ ዘርፍ ተመርጣ ሽልማቷን ተቀብላለች። በዚህ በዲሲ በሜሪላንድ እና በቨርጂኒያ ባለው ማህበረሰብ ውስጥ እውቅና ማግኘቴ ለእኔ ትልቅ ክብር ነው። በጣም የሚያበረታታና ደስ የሚል ስሜትም የሚፈጥር ነው። እናመሰግናለን። በማዳመጥ ላይ የምትገኙት እንግዲህ ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቢዮንስ፣ እንግዲህ በጣም ደስ የሚል ዘገባ ነው የሰራሽው። እንዴት ነበር ቆይታሽ? አዎ በጣም ብዙ ናቸው። በሶስት ዘርፍ ነው ሽልማቱ የተካሄደው። በዚህ በተለይ እጩ ራሱ የሆኑት ወጣቶች በጣም ብዙ ነገር ያከናወኑ ናቸው። በኢትዮጵያውያን ማህበረሰብ ውስጥ ኢትዮጵያም እዚህም በትምህርት ዘርፍ ትምህርት ከዚህ ኢትዮጵያ ያሉ ወጣቶችን በመርዳት እና ብዙዎቹን በቀጣይ ፕሮግራማችን አምጥተን እናስተዋውቃቸዋለን። ያነጋገርኳቸው አሉ እጩ ሆነው ደግሞ ያልተገኙ አሉና ጥሩ ፕሮግራም ነው አባይ እንደሰማቻት እንግዲህ በዚህ ላይ ወጣት ናት። ናሽናል ሀርበር ነው ደግሞ ሱቅ የከፈተችው ና ሱቋንም ሄደን እንደምንጎበኛት ነግሬያታለሁ። ዋጋው ከቻል ነው ማለት ዋጋው ወደድ ይላል። ዓለም አቀፍ ገበያ ውስጥ ለመግባት ብዬ ነው ያንን ያደረግኩት። ምክንያቱም በጣም ጥሩ ምርጥቃን ተጠቅሞ ዓለም አቀፍ ገበያ ውስጥ መግባት እንዲቻል ነው ብላለች። እንግዲህ መልካም እድል ብለናል። አዎ በጣም ደስ የሚል ነገር ነው። እስኪ ቀጣዩን አስታውቂ። ለቀጣዩ የወጣቶች ድምጽ ነው የወጣቶች አስተያየት። አንቺ ነሽ ይህንን ፕሮግራም የምታዘጋጁ። አሁን በተለያዩ ሀሳቦች ላይ የእናንተን ሀሳቦችና አስተያየት የምናስደምጥበት ሰዓት ላይ እንገኛለን። ኤደን አንቺ እኔ እንግዲህ የጠየኳቸው በተለያዩ ወቅቶች ሀሳብን በነጻነት ስለ መግለጽ ሲነገር እንሰማለን። እስቲ እንግዲህ እናንተን እንጠይቃችሁና የሀሳብ ሀሳብ ነጻነት ሲባል ምን ትረዳላችሁ? ምህረት በጋሻው እባላለሁ በእኔ ሀሳብ ነጻነት አብሮ የሚመጡትንም መዘዞች አብሮ መቀበል ነው እንጂ ዝም ብሎ የመናገር ያህል ቀላል አይደለም። ምክንያቱም ቃል ነው የምናወራው፣ የምናገረው የምናስበው ነገር ነው አለ መሬታዊ ደግሞ የምናረጋቸው ነገሮች እና አንዳንዴ ደግሞ የኛ አስተሳሰብ ወይ የኛ አነጋገር ሰው ላይ በጣም ትልቅ ኢፌክት ይኖረዋል እና እኛ አገር ላይ የሀሳብን በነፃነት መግለጽ የሚባለው ነገር ገባናል። አላስብ ማለት ኃላፊነት ስለማንወስድበት ማለት ነው እና ያው ሰው ላይ የሚያመጣውን ጉዳትም የሆነ ጥቅም፣ ያው ሙሉ ለሙሉ ጉዳት ላይሆን ይችላል እንደዚህ የሰው አቀባበል ይወስነዋል። አብሮ የሚመጣውን ተጓዳኝ ነገር ማሰብ ያለብን ይመስለኛል። ሳሙኤል ፍቅሬ ይባላለሁ። መጀመሪያ ላይ ሀሳቡን በነጻነት ለመግለጽ ማንኛውም ሰው ሀሳብ ሊኖረው ያስፈልጋል ብዬ አምናለሁ። ሀሳብ ደግሞ ከተለያየ ቦታ ነው የሚመጡ። ለምሳሌ ሰዎች እንዴት ነው ያደጉት? ያስተዳደጋቸው ሁኔታ እንዴት ነው? ከዛ የሚያደርጉት ነገር የሚማሩት ትምህርት፣ እነዚህ ነገሮች ሁሉ ሀሳባቸውን ይወስናል ብዬ አስባለሁ። ስለዚህ የሀሳብ ነጻነት በፊት ሀሳብ ይቀድማል። ሰውየው ሀሳብ ሊኖረው ያስፈልጋል። ከራሱ የሆነ ሀሳብ ከየትም ያላመጣው ራሱን፣ ማንነቱን፣ እሱነቱን ሊገልጽ የሚችል ሀሳብ ሊኖረው ያስፈልጋል። ከዛ በኋላ ደግሞ ሰውዬው የራሱ የሆነ ሀሳብ እንዳለው ሁሉ ሀሳብ በነጻነት መግለጽ ሲባል መቼስ የሚገልጸው ሰውዬና የሚገለጽላቸው ሰዎች ይኖራሉ አይደል? መገላለጽ እስከሆነ ድረስ ማለት ነው። አንድ ሰሚ ይኖራል፣ ተናጋሪ ይሆናል፣ ሀሳብ ሰጪ ይኖራል፣ ሀሳብ ተቀባይ ይኖራል። ስለዚህ ሀሳብ ተቀባዩ ሰውዬ ወይም አብሮ ዲስከስ የሚያደርገው ሰውዬ ጋር የራሱ የሆነ ሀሳብ እንዳለው ማሰብ ማመን መቻል አለበት። ስለዚህ ሌላኛውም ሰው ሀሳብ እንዳለው ሲያምን የእሱን ሀሳብ በተቻለ መጠን ትክክል በሆነ መንገዱ መግለጽ የሚችል ይመስለኛል። ማለት ሰዎች ዲስከስ ሲያደርጉ፣ ሀሳብ ሲለዋወጡ፣ ሲገላለጹ ያለምንም ፍራት ሰውየው ያለውን ሀሳብ በሚችለው አገላለጽ መግለጽ መቻል አለበት። ማለት ያለ ይሉኝታ፣ ይህ የበታችነት ስሜት ወይም የበላይነት ስሜት ሳይኖረው፣ ሌላውንም አክብሮ በነጻነት ተመልካቻችን ወይም ታዳሚያችን ጋር ወይም የምንገልጽለት ሰው ጋር ማድረስ መቻል ይመስለኛል። ቃሌን በቀለባላለ ሀሳብን በነጻነት መግለጽ ማለት ያለማንኛውም ሰው ተጽዕኖ ወይም ግፍ ያመንበትን እና እንከተለዋለን የምንለው የራሳችንን አመለካከት እና እምነታችንን ማንጸባረቅ ማለት የሌሎችን ሀሳብን መጋፋትን አይጨምርም። የሀሳብ ነጻነት ማለት ግን አንዱን ሰው ጥሎ የራስን ሀሳብ ብቻ ማንጸባረቅ አይደለም። ልዩነትን በማክበር እና በመቻቻል ውስጥ ያለ የራስን ሀሳብና ማንነት የመግለጽ ነው። ለምሳሌ ሀሳብን ከመግለጽ ጋር ተያይዞ በአሁኑ በሚነሱት የሀሳብ እንደ ነጻነት የሚቆጠሩት ነገሮች ለእኔ የኔን ብሄር ወይም የኔን ሀሳብ ትልቅነት ለማሳየት የሌላ ሰው ሀሳብ ወይም የሌላ ሰው ማንነት መውረቅ አይጠበቅበት ሀሳብን፣ የኔ ሀሳብ ለመደገፍ ወይም ደግሞ የኔ ሀሳብ ብቁነት፣ ጥሩነት ለማሳየት የሌሎችን ሀሳብ መጣም አይጠበቅብኝ። ሀላፊነት አለብን ማለት ነው። ሰዎችን በማይጎዳ ወይም የጥላቻ ንግግርም የማያስተላልፍ በመልካምነት የተመሰረተ ሀሳብን መግለጥ መሆን አለበት ብዬ አምናለሁ። ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። I a not to ብለን ሰማሽው። ወዶታል በጣም ወዶታል። ቶሎ ተሰናበቱ ነው ያለው። በዚህ ዘፈን ላይ ብዙ ስንብት እንዳታበዙ ቶሎ ለለምለም ቦታውን ብሏል። እኛም እንግዲህ ዝግጅታችን እዚህ ላይ ተጠናቋል። ግን ሳናስታውሳቸው አናልፍም። ጋቢና ቪዮያት ቪዮ ኒውስ ብለው እንዲሁም ደግሞ ቪዮ አምሃሪክ ብለው አስተያየታቸውን ያደርሱን፣ ኢሜላቸውን ይላኩልን። በተለይ ደግሞ አያቺ ለምታሰባስቢው የድምፅ አስተያየት፣ ፕሮግራሙን በመምራት አብረናቸው የነበረው ጽዮን ግርማ እና የደን ገረመው ነበርን። ዝግጅታችን በማቀናበር ደግሞ ሞክ ያሜሮ ነው። ሙዚቃውንም በመምረጥ ለሶስተኛ ጊዜ ነው ሲያስተማ ይሄንን De nada Ando Niisugune , niis Ameerika .